የወጣቶች ዓለም። ሰኞ ዕለት ከኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝና ከፕሬዚደንት አቶ ሙላቱ ተሾመ ጋር ተገናኝተው እንደሚወያዩ የሚጠበቁት የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ የአፍሪቃ ጉብኝታቸውን በኬንያ ነው የጀመሩት። አንድ በስልጣን ላይ ያለ የዩናይትድ ስቴትስ ፕሬዝደንት ኢትዮጵያን ሲጎበኝ ባራክ ኦባማ የመጀመሪያው መሪ እንደመሆናቸው ወጣት ኢትዮጵያውያን ስለ ጉብኝቱ ያላቸውን አስተያየት ጠይቀናል። ወጣት ምናሴ ዮሐንስ ከአዲስ አበባ በሰጠን አስተያየት እንጀምር። ፕሬዝዳንት ኦባማ ወደዚህ ሀገር መጥተው ኢትዮጵያን መጎብኘታቸው የመጀመሪያውም ፕሬዝዳንት ናቸው እንደገና ጥቁር አፍሪካዊም በመሆናቸው ደስ ይለኛል እና እንደ አንድ ኢትዮጵያዊ የሀገራችን ያለችበትን ደረጃ የሚያሳይ ነው ብዬ ነው የማስበው። አፍሪካዊም በመገኘታቸው እንደዛ ነው አመለካከተ። ግን ለእኛ ለወጣቶችም ሆነ ለሌሎች ምንም የሚተርፍ ነገር የለም ብዬ ነው የማስበው። ምናሴ ይህን ያልኩበት ምክንያት አለ ይላል። ለፕሬዝደንት ኦባማ ጥያቄ ማቅረብ እድል ቢያገኝ በቅድሚያ የሚያነሳላቸው ጥያቄ ደግሞ ፕሬዚዳንት ኦባማ እስከ ዛሬ ለአፍሪካ ምንም ያደርጉት ነገር የለም። እሳቸው ፕሬዚዳንት ከሆኑ በኋላ ምናልባት አሁን እኛ አካባቢያችንም ሰላም ካለ ካለመሆኑም የተነሳ በሰላሙ ረገድ አሁን ለምሳሌ አልሸባብ ምስራቅ አፍሪካ ላይ አለ። ምንድን ነው ለአፍሪካ በዚህ ከአሸባሪነት ጋር ተያይዘው ሊያደርጉ የሚችሉት ነገር ሊጠቀም የሚችል ነገር የሚል ጥያቄ ነበር ልጠይቅ የሚፈልገው እንዲሁ ከአዲስ አበባ አስተያየቱን ያካፈለን ሌላው ወጣት ደግሞ ቢኒያም ካሳሁን ይባላል ኦማ እንግዲህ እንደሚታወቀው የአሜሪካ ፕሬዚዳንት ነው ያው ከፍተኛ የሆነ ተጽዕኖ ያደርጋል በአለም ላይ ከፍተኛ የሆነ ተሰሚነትም አለው እና ምንድነው ኢትዮጵያ እንግዲህ ራሷ በማደግ ላይ ያለች ሀገር ናት እና በተለያየ ሁኔታ ላይ ደግሞ አሁን ተጽዕኖ ያደርጋል ተብሎ ያው በህዝቡም ዘንድ በእኔም ሀሳብ ያው ተጽዕኖ ያደርጋል ተብሎ ነው የሚገመተው ስፔሻሊ አሁን እኔ አስተያየት መስጠት የምፈልገው እነዚህ ጌይ የሚባሉ ግለሰቦች ስለመብቷችን ጉዳይ በጋዜጠኞች በኩል ምናልባትም ኢንፎርሜሽኑ ደርሶት ሊያነሳው ይችላል። ስለዚህ አጋጣሚ ቢነሳ እንኳን ኢትዮጵያ ራስ ሆን የቻለች ሀገር ናት። ስለዚህ የተወሰነ እንቅስቃሴ ቢኖርም የሰፈር ጓደኞችም ሆነ በአጠቃላይ ብዛት የኢትዮጵያ ህዝብ ይህንን እንቅስቃሴ በፍጹም እንደሚቃወመው እኔም ደግሞ እንደሚቃወመው እናገራል። ይህ ባህላችንና አስተዳደጋችንን የሚያወክልና ህብረተሰቡ የማይቀበለው ነው። ስለዚህ እኔ የጌ ህብቶችን በፍጹም አልቀበለውም ላለ በዚሁ ምክንያት ስጋት የገባው ወጣት ሴኮ ያሲንም ፕሬዚደንቱ ባይመጡ መርጣለው ይላል ከአፋር ክልል። ምክንያቱም እሳቸው በዚህ ባለፈው ወር ውስጥ አሜሪካ ውስጥ በተመሳሳይ ጾታዎች መጋባት እንደሚችሉ እና አብሮ መኖር እንደሚችሉ ምናምን በሚል ከፍተኛ ፍርድ ቤቱ ባደረገው በወጣው ውሳኔ ላይ ድጋፍ መስጠታቸው ይታወቃል። እና እኛ ሀገራችን እንደዚህ አይነት ነገር መጥቶ እንትን እንዲሆን ስለማንፈልግ የሳቸው መምጣት ምናልባት በዚህ ጉዳይ ላይ ሳይድ ፌክት ሊኖረው ይችላል፣ ጫና ፍጥሩ ይሆናል በሚል ሀሳብ ነው እኔ አይምጡብን የሚለው ሀሳብ ያለኝ ማለት ነው። ምናልባት ኦባማ በዚህ ጉዳይ ላይ ድጋፋቸውን ባያሳዩ ኖሮ ያንተ አስተያየት ይቀየር ነበር? ምክንያቱም እኔ እሳቸው በዚህ ጉዳይ ላይ በቃ መሆን አለበት የሚለውን አቋማቸውን የፍርድ ቤቱን ውሳኔ ባይደግፉ፣ እኔ እንትን አዎ ይቀየር ይሆናል። ምክንያቱም ከእሳቸው የጠላት ዋነኛ ነጥብ ይሄ ነው። በሙስሊም ሃይማኖትም በክርስትና ሃይማኖትም ተቀባይነት ያለው ነገር አይደለም በሀገራችን ደረጃ ። ስለዚህ መጥቶ በዚህ ጉዳይ ላይ ጫና እንዳይፈጠር ነው ጉዳዩን ቢያነሱም ባያነሱም ያው ይመጣሉ። ስለዚህ ከኦባማ ጉብኝት ምን ትጠብቃለህ? ብዙ ነገር እዚህ ኢትዮጵያ ውስጥ ብዙ ነገሮችን ድጋፍ ሰጥተው እንደሚመለስ ማለት አገራችን እንደሚታወቀው በእድገት ጎዳና ላይ ያለች ሀገር ናትና በዛ ጉዳይ ላይ ጠንካራ የሆነ ድጋፍ እንደሚሰጡ ታሳ አደርጋለሁ። ያለው ሌላ ደግሞ ደካማ ጎኖች ካሉ ይህ ቢሆን ይሄ ይሻላል እንደዚህ አይነት ነገሮች በዚህ አይነት መልኩ ቢቀጥሉ አሪፍ ነው የሚለውን ሀሳባቸውን ይሰጣሉ ብዬ አስባለሁ። በአዲስ አበባ ከተማ የምትኖረው ወጣት ሀና እንዳለ የባራክ ኦባማ ወደ ኢትዮጵያ መምጣት በሀገሪቱ ላይ ለውጥ ሊያስገኝ ይችላል ትላለች። መምጣቱ ደስ ይለኛል ምክንያቱም አትሊስት በኢትዮጵያ ላይ ያለውን ኢሜጅ ለማሳየት ስለሚረዳ ማለት ነው። በብዙ ጊዜ የዓለም ደረጃ የምንታወቅበት ነገር አለ፣ ረሃብ፣ ድርቅ፣ ችግር ምናምን በሚባለው ነገር ማለት ነው። አሁን ግን ያለው ነገር አትሊስት በጣም የተሻሻለ ነው፣ እጅግ በጣም ማለት ነው። እና እንድ ያንን እንዲያይ ነው። ሁለተኛ ነገር ደግሞ ባህላችን ምናችን ዩኒክ የሆነ ነው፣ ስፔሻሊ ኢትዮጵያ ማለት ነው። እና ያንን ለማየት በሚል አንጻር በጣም ደስ ይላል መምጣቱ። የፕሬዚደንት ኦባማ ወደ ኢትዮጵያ በተለይም ወደ አዲስ አበባ መምጣትን ተከትሎ በከተማው የታዘቡት ነገር እንዳል በመዲናዋ ነዋሪ የሆኑትን ሀናና ቢንያምን ጠይቄያቸዋለሁ። አዎ በጣም የተቀየረ ነገር አለ ከአካባቢ ጽዳት ጋር ከደህንነት ጥበቃ ጋር እናምናንሳ ብዙ የተቀየሩ ነገሮች አሉ። ሁሉም አካባቢ እንትን እያሉ የተጸዳ ነው። ችግኞች ይተከላሉ። ደህንነትም ብዙ እንትኖች ከበፊቱ በበለጠ ነው። ፖሊሶች ምናምን የሚዞሩት ማለት ነው። አካባቢው ህዝቡ ከሚያወራው አንጻር ስፔሻል የተደረገ ነገር የህዝቡም ሪያክሽን ምንም ነገር የለም። ኖርማሊ ብዙ የሚያየው ነገር የለም። ግን ሰው ኖርማሊ የሚመጣበትን ጊዜ በጉጉት እየጠበቀ ነው። መቼ ይመጣል የሚለውን ነገር ማለት ነው። ፍሊ በጣም ሴኪሪቲ በጣም ሀይለኛ እንደሚሆን ተስፋ አረጋለሁ። ግን ያው ቀኑ ሲደርስ ምናልባትም ቅዳሜና እሑድ አካባቢ ምናልባትም እኔ የምኖረው እዛው ቦሌ አካባቢ ስለሆነ ላይ የሚሰው ነገር ይሆናል። በደቡብ ኢትዮጵያ ወናጎ ከተማ ነዋሪ የሆነው አዲስ ለማ ደግሞ ፕሬዚደንት ኦባማ ወደ አፍሪካ የሚያደርጉትን ጉብኝት ያው ሰሞኑን ከተለያዩ ሚዲያዎች ሰምቻለሁ። ያው ከዛ ውስጥም ደግሞ ወደ አፍሪካ ኢትዮጵያና ኬንያ ይመጣሉ። ጉብኝታቸው ብዙ ነገር ለአፍሪካ ይዞ ይመጣል። ከዛ ውስጥም ያው በርካታ ለአፍሪካ የሚጠቅሙ ነገሮችን ይዘው ይመጣሉ ብዬ ተስፋ አደርጋለሁ። ያው ከንግድና ሌሎች ስምምነቶች ጋር ለአፍሪካ ጥሩ ነገር ይመጣል ብዬ አስባለሁ። ከበጎ ነገሩም አንጻር እንዳለ ሆኖ ያው ሰሞኑን ከሚዲያ አካባቢ የሚነገሩ ነገሮች አሉ። ያው በስምምነት ማለት ወደ አፍሪካ ሲመጡ ይዞ የሚመጡት ነገር አለ። ከዛም ውጭ ያው እንደ እንትን ኬንያ አካባቢ ሲመጡ እንደ አጀንዳ ይዞ የሚመጡት ነገር አለ ይባላል፣ ከሆሞሴክሽዋል እንትኖች አንጻር ያው እኔ ማለት እንደ ኢትዮጵያ ብቻ ሳይሆን እንደ ጥቁር አንዳንድ የዓለም መሪነት ያው ዩኤስኤ የዓለም ትልቋ ሀገር ነች። እንደዛ አመራርነት እኔ ያው ሚስተር ኦባማ አርባ አራተኛ የአሜሪካ መሪ ይመስሉኛል። ይህን ነገር ለአፍሪካ ራሱ ይዘው ሲመጡ በሀገራቸውም ሲያጸድቁ በጣም ይደብር እንትን ነው እንደ እኔ ማለት ነው በእሳቸው ጊዜ ነገር በመጽደቁ ያው እፍረት ብቻ ሳይሆን የሚከብድም ነገር ነው የፈጸሙት። ግን በአጠቃላይ ወደዚህ እንደ አፍሪካ ይዘው የሚመጡት ነገር በርካታ ነገሮች ስለሚኖሩ ያው ከንግድ ስምምነትም ይዟቸው ከሚመጡት ልውኮችን አንጻር ያው ጥሩ ነገር ይኖራል ብዬ አስባለሁ። ለአፍሪካ እንደ ገጽታም ማለት ነው። ከአማራ ክልል ደቡብ ወሎ አስተያየቱን ያካፈለን ደግሞ መሰረት ሰጥዬ ነው። እንግዲህ የተከበሩ ፕሬዚዳንት ወደ ኛ ሲመጡ ብዙ ነገሮችን ያው ብዙ ልማቶችን ማየት ይችላሉ። እነዚህን እድገቶች ደግሞ ወደዛ ወደ አለም አቀፋዊና እውቅና ባለው ደረጃ ላይ ሲደርስ እንግዲህ የተለያዩ የውጭ ባለሀብቶች ወደኛ ገብተው አገራችን ያው ሊያለማት እና እንዲሁም ደግሞ ወደ ሻላይ ደረጃ ሊያደርሱልን ይችላሉ የሚል አስተያየት ስላለኝ ነው። ስለዚህ የእሳቸው ጉብኝት በሁለትዮሽ የሀገር ጥቅም ላይ እያተኮረ ነው ብለህ ትገምታለህ? አዎ እኔ የማስበው እንደዚያ ነው። አሁን እንግዲህ ያው የአለም መሪ እስከሆኑ ድረስ ወደ እኛ በሚመጡበት ሰዓት እንግዲህ የአፍሪካ መሪዎችንም እንደ አጋጣሚ ሊያገኙ ነው ያው የሚመጡት እና እዚያ ላይ የተለያዩ የአፍሪካ ሪፖርቶች በሚሰሙበት ሰዓት የእኛም ደግሞ ኢትዮጵያችንን በአካል ተገኝተው በሚያዩበት ሰዓት ያው ጥሩ የተለያዩ ልማቶች አሉ፣ ጅምሮች አሉ። እነዚያን ልማቶች ወደ ውጭ ደግሞ እንትን በሚልበት ሰዓት ያው ለእኛም ጥሩ የሆንልና ቀጣይም ላይ ያው ኢትዮጵያችን ወደ ተሻለች እድገት እየመጣች ስለሆነ የተለያየ ድጋፍ ያደርጉልናል የሚል እሳቤ ስላለኝ ነው እኛ አሁን ቢመጡ ጥሩ ነው የምለው። ስሜን መጥቀስ አልፈልግም፣ ነገር ግን የፕሬዝዳንት ባራክ ኦባማ መምጣት አስደስቶኛል ያለን የአዲስ አበባ ወጣት ተከታዩም ብሎናል። ኢትዮጵያ ከኬንያ ጋር ነው ያነጻጸርኳት ባጭሩ፣ እና ሴኪሪቲ ስጋት አለመኖሩና በመምጣቱ ኢትዮጵያ ያላትን ገጽታ የሚቀይር ይመስለኛል ብዬ አስባለሁ። አንተ እንደ አንድ ኢትዮጵያዊ ወጣት ከኦባማ ጉብኝት ምን ትጠብቃለህ? ምንም የተለየ ነገር ይኖራል ብዬ አላስብም። ግን ለሀገር ገጽታ ቀያሪ ነው ብዬ አስባል። ለእኔ የተለየ ጥቅም ይሰጠኛል ምለው ነው። የፕሬዚደንት ኦባማ ወደ ኢትዮጵያ መምጣትን አስመልክቶ ነበር የተወሰኑ ወጣቶች ስለ ፕሬዚደንቱ ጉብኝት የሚሰማቸውንና ከጉብኝቱ የሚጠብቁትን የገለጹልን። ሌሎች ወጣቶችም ያላቸውን አስተያየት በዲ ደብሊው አማሪክ የፌስቡክ ገጻችን ላይ ልትልኩልን ትችላላችሁ። ልደት አበበነኝ በእኔ በኩል መልካም ምሽት።